በኢትዮጵያ በርካታ ጋዜጠኞች መታሰራቸው በበርካታ ዓለም አቀፍ ተቋማትና የጋዜጠኞች መብት ተሟጓቾች ሲተች እንደነበር ይታወቃል። መንግሥት በበኩሉ ጋዜጠኞቹ በሽብር ተግባር ተሰማርተዋል አሊያም አመጽና ብጥብጥ ለማቀናበር አሴረዋል ሲል ይደመጣል። ኢህአዴግ በቅርቡ ባካሄደው ጉባኤና ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ አዲስ ዓመትን ምክንያት በማድረግ በሰጡት ጋዜጣዊ መግለጫ የመገናኛ ብዙሃንና ጋዜጠኞች በአገር ግንባታና ዲሞክራሲን በማስፋት መተኪያ ሚና እንዳላቸው በመግለጽ እንደሚያበረታቱ ገልጸው ነበረም። ከዚህ ጋር በተያያዘ ይሁን በሌላ መልኩ የዞን ዘጠኝ አባላት ከአንዱ በስተቀር መፈታታቸውን እያነጋገረ ነው። መፈታታቸው ግን በበጎ ጎኑ ታይቷል። አቶ መሐመድ እንድሪስ ዕለታዊ ይሁን ሳምንታዊ ጋዜጣ፣ ወርሃዊ መጽሔት እንዲሁም የአገር ውስጥና የውጭ ሬዲዮዎች በመከታተል ይታወቃሉ። መንግስት ለነዚህ ጸሐፊያን ከማሰር ይልቅ አስተማሪ በሆነ አስተምሮ በነጻነት እንዲቀሳቀሱ ሲያድርግ ለሌሎችም እንዲበረታቱና ብዙሀን ጻፊያን እናያለን። ዲሞክራሲ ደግሞ ጥሩ ይዘታ ላይ እንደሚሆን ተማምናለሁ። አቶ ተመስገን ገብረ አምላክ የተባሉ የመገናኛ ብዙሀን ተከታታይ በበኩላቸው እንዲህ ብለውናል። በአጋጣሚ እኔ እነሱ የሚጽፉት እከታተል ነበር። ጥሩ ጥሩ ኢንፎርሜሽን ለህዝቡ ያደርሱ ነበር። ሲታሰሩ በጣም ነው የደነገጥኩት። ምክንያቱም ያበበው ያለው ዲሞክራሲ ፈተና የሆነው ነው ብዬ ነበር። አሁን ደግሞ ሲፈቱ በጣም ነው ደስ ያለኝ። አሁን እነሱን የሚጽፉት ለማንበብ እየጠበቁ ነው ያሉት። አሁን መንግሥት ስራ ስለሰራ በጣም ሊመሰገን ይገባዋል። ጋዜጠኛ ጌታቸው ወርቁ የኢትዮ ምህዳር ጋዜጣ ዋና አዘጋጅና መስራች ነው። በዚህ ጉዳይ ላይ አነጋግረነው ነበረ። ኦኬ፣ በመጀመሪያ ዘግይቶም ቢሆን መፈታታቸው አንድ ፖዘቲቭ ነገር ነው፣ አዎንታዊ ነገር ነው። ነገር ግን ልጆቹን ስታይ ቀድሞስ ነገር መታሰር ነበረባቸው ወይ የሚለው ዋናው ጥያቄ ነው። እንደኔነት ወይም እንደኔ ግንዛቤ ሲጀምር መታሰርም አልነበረባቸውም አገሪቷ ሀሳብን በነጻነት የመግለጽ መብትን በኮንስቲቱሽን በሕገ መንግስት ደረጃ ያጠበቀች ሀገር ነች። በዛ ደረጃ ላይ አንድ የጋዜጠኞች ስብስብ ወይም የብሎገር ጦማሪያን ስብስብ ሀሳባቸውን፣ አመለካከታቸውን፣ አይዲያቸውን ስላንሸራሸሩና በዌብሳይት ላይ ፖስት ስላደረጉ ይህንኑ ጉዳይ ዘገባቸውን፣ አመለካከታቸውን ወደ ሽብርተኝነት እየው መክሰስ ሲጀምር አግባብ አይደለም እና መታሰርም አልነበረባቸውም የሚል አመለካከት ነው ያሉት ሆኖም ዘግይቶም ቢሆን መፈታታቸውን ፖዘቲቭሊ ነው ማየው ነው። ለዶች ቨለ ራዲዮ ለተጠናቀረው ዘገባ ዮሐንስ ገብረ እግዚአብሔር ነኝ ከአዲስ አበባ።